You're with SBS Radio. Find more great stories in your language at sbs.com.au. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። በተለይም አውስትሬልያ ውስጥ ከደን ቃጠሎዎች ክስተት በኋላ ከነባር ዜጎች የምንማረው አንዱ ረብ ያለው ትምህርት ለምድራቸው ያላቸው ፍቅር ክብካቤና አጠቃቀም ነው። በነባር ዜጎች አገር በአደጋዊ ወይም ከበሬታን በተጎናጸፈ የማኅበረሰብ አባል እየተመሩ መጎብኘት መቻል ጥቂቶች የሚታደሉት ነው። በ2016 ይፋ በሆነው የአውስትሬሊያ እርቅ መለኪያ መሠረት ከጠቅላላው የአውስትሬሊያ ሕዝብ ጋር አልፎ አልፎም ይሁን በተከታታይ ከነባር ዜጎች ጋር የተገናኙ 33 ፐርሰንት ብቻ ናቸው። የማዕከላዊ ኩዊንስላንድ ጉሬንግ ጉሬንግ አረጋዊ አጎት ሪቻርድ ጆንሰን ነባር ዜጎችና ነባር ዜጎች ያልሆኑ አውስትራሊያውያንን ነባር ዜጎች በሚኖሩበት ምድር ላይ ማገናኘት አንዱ እርቅን የማውረጃ መንገድ ስለ መሆኑ ይናገራሉ። ለዚህም ነው የጉላራ ብሎ ሰው ዳንኤል ሮ ቅድማያት ፓዲሮ ከሰላሳ ዓመታት በፊት በምዕራብ አውስትራሊያ ሰሜን ብሩም ሉርጃሪ ዱካ ውርሰ ቅርስ ጉዞን የጀመሩት የሰዎች አንድ ላይ የመምጣት ዘዬ ነው። በአንድ ላይ እንዲጓዙ፣ የምድሪቱን ታሪክና የአካባቢውን ቅርስ በጋራ እንዲጋሩ እንዲያ ባለ መልኩ ነው ባር ዜጎች ግንዛቤና የምድርን ጠቀሜታ ማስረጃ መንገዱ በማለት የአብሮነት የጋራ ታሪክና ቅርስን የመጋራትን ፋይዳ ገልጸዋል። የሉሩ ጃሪ ዱካ ለመጀመሪያ ጊዜ የተጀመረው ነባር ዜጎች ከመሬታቸው ጋር ስላላቸው ቁርኝትና ምድራቸውን የመከባከቢያ ብልሃታቸውን ለማጥናት ፍላጎት ላላቸው የዩኒቨርሲቲ ተማሪዎች ትምህርታዊ ጉብኝት ሲባል ነው። ከዚያን ጊዜ ጀምሮ የሮ ቤተሰብ የተለያዩ የዕድሜ ደረጃና ባህላዊ ዳራዎች ካሏቸው ከስድስት ሺህ በላይ የሆኑ ጎብኚዎች ጋር ተጉዘዋል ሮ። ዘጠኝ ቀናት የሚፈጀው ጉዞ በባህላዊ ዘፈኖች የታጀበ እንደሆነና የሉሩጃሪ ዱካ ለጎብኚዎች የአካባቢ ተፈጥሮና ባህላዊ ጥበቃ ግንዛቤ ማስጨበጫ መሆኑን ይጠቅሳሉ። በእግር ጉዞ ላይ ዕድሜያቸው እስከ ሰማንያዎቹ ያሉ ግለሰቦች እንደሚጓዙ ጠቆመው አንዳንድ የጉልበትና የዳሌ ቀዶ ሕክምና ያደረጉ ሰዎች ስለ ነባር ዜጎች ለማወቅ ካላቸው ጉጉት የተነሳ ለጉዞ ከመነሳታቸው በፊት ቀደም ብለው አስበውበት ልምምድ በማድረግ ጥንካሬያቸውን ሊገመግሙ እንደሚገባ ያሳስባሉ። ኤሪያን ፒርሰን፣ የሉርዊ ዮሊንጎ ነባር ዜጎች ቱሪዝም ኮርፖሬሽን ሊቀመንበር፣ በሰሜናዊ ምስራቅ አርነምላንድ አያቶች ከልጅ ልጆቻቸው ጋር ሆነው የአንድ ቀንና ከዚያም በላይ በሆኑ ጉዞዎች እንደሚሳተፉና የባህላዊ ቱሪዝም ለአካባቢው ነዋሪዎች ታሪኮችን በመተረክ የመተዳደሪያ ገቢ ማስገኛ ለመሆን እንደ በቃም ገልጠዋል። በደቡብ አውስትሬልያ የቱሪዝም አስተዳደር ገዲብ መምህር የሆኑት ዶክተር ፍሬያ ሂግንስ ዴስ ቫሌስ ጎብኚዎች ወደ ነባር ዜጎች ምድር ሲጓዙ ልማዳዊ ባህሎችንና ፕሮቶኮሎችን ማክበር እንደሚገባቸው ያሳስባሉ። ዶክተር ሂግንስ ዴስፔዮሌስ በተለይም አውስትራሊያን ከገጠሟት የደን ቃጠሎች ጋር ተያይዞ የተቀረው የአውስትሬሊያ ክፍል ስለተፈጥሮ ተፈጥሮ ክብካቤና አጠቃቀም ከነባር ዜጎች ብዙ የሚማረው እንዳለ ይጠቁማሉ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your